አመሰግናለሁ መምር ዘፈነ አሁን መጣውልና፣ ለድሉ አመሰግናለሁ። ነገር ግን በናሽናል ሞል በተጠራው ስብሰባ ላይ መምህር ዘበነ፣ መምህር ተስፋ መቆያ ተጋብዛችሁ፣ የለም ይሄ ጉዳይ ከመንግስት ጋር ያጣላናል፣ ያቀያይመናል በሚል ሁኔታ ያን የመሰለ ትልቅ ስብሰባ እምቢ ብላችሁ እንደቀራችሁ ነው የምንሰማው። በጣም ይቅርታ ደግሞ ሌላ በጣም ይቅርታ። ስብሰባ አንድ ጊዜ ይለም ይሰማል፣ ይሰማል። አታቁመኝ፣ አታቁመኝ፣ ልቀጥል። አሳብ ትክክል አይደለም ሃሳቦት መጀመሪያ እሱ ላይ እንነጋገር። መጀመሪያ ጥሪ አልደረሰኝም ይሄ የእኔም የእኔም ጥያቄ ነገርን ከስሩ ውኃን ከጥሩ በሚል ነገሮችን ክልሉ ለማድረግ ነው። መምህር ዘበደ እውነት ነው እውነት ነው። እሺ አዎ። እና ይህን ነገር የተበረዘ ነገር ስላለ እውነቱን ከአንተ አንደበት ለመስማት ነው የደወልኩት እንጂ ሁኔታዎችን ለማምታታት አይደለም። እሺ ይህን ሁኔታ ኢንቱ ኮንሲደሬሽን በመውሰድ አንተ ቁንና እውነተኛውን ነገር ለእኔም ሆነ ለሌሎች አድማጮች ታስረዳለህ በሚል ሁኔታ ነው አንተ አንተ ጋር የደወልኩት። ይቅርታ አድርግልኝ። ምንም ችግር የለም። ለድፍረቴም በድፍረቴም በክርስቲያንነቴም ይቅርታ አድርግልኝ። ምንም ችግር የለም። ለጌታ የቆረብኩ ሰው ስለሆንኩ ነገሮችን ተስተካክለው ለአድማጮም ለሕብረተሰቡም እንዲቀርቡ ከሚጓጉ ሰዎች አንዱ በመሆኔ ነው። ለድፍረቴ አሁንም ይቅርታ። ነገር ግን ትልቅ እና መሰረታዊ የሆነ ጥያቄ በናሽናል ሞል ላይ ተደርጎ እናንተ ተጋብዛችሁ አንተና መምህር ተስፋዬ መቆያ እምቢ ብላችሁ፣ ይሄኛውም በአርባ ቀኑ መንግስትን በማያስቀይም መንግስትን በማያስደፍር መንግስትን በማያስቀይም ሁኔታ እናንተ ነገ አዘጋጅተዋል የሚል ነገር ስለሰማው፣ ይህንን እባክህን ለአድማጮችና ለእኔም ክሊር እንታደርግ ነው። ለድፍረቴ ይቅርታው። ምንም ድፍረት የለውም ጌታዬ፣ እግዚአብሔር ያክብርልኝ። በመጀመሪያ የዚህ የአርባ ቀን መታሰቢያው የተደረገው መጀመሪያ ከስሩ እንግዲህ ነገር ጥሩ ነውና መጀመሪያ ሰማይታቱ እነዚህ በሊቢያ ሲታረዱ የሆነው እሁድ ቀን ነው። ትዝ ይላችሁ ከሆነ የዳግም ትንሣኤ ቀን ነው፣ እሁድ ቀን። በማግስቱ ሰኞ የኢትዮጵያ መደፈር የእነዚህም ሰማይታት ደም በምድረ በዳ የወደቁ ወገኖቻችን በተመለከተ ትምህርት ሰጠው። ከማንኛውም ሰው ቀድሞ ከሌሎች ነገሮች ሁሉ ቀድሞ ማክሰኞ ጠዋት የቀረጸው ሰው እኔ ማን ነበር፣ ጓል ይሁን እንደው ባለም ላይ ረጨው ፎቶ ምስክር ነበር የቀረጸውና ልክ ማክሰኞና ነውና፣ ሮብ እዛ አካባቢ ለሚገኙ ካህናት ሁሉ ጥሪ ያረጋ በደብረገነት መድኃኒዐለም ሰኞ እኩለ ቀን ላይ ስብሰባ አደረግን። ይሄ ነገር እንዴት ነው በሚል ጸሎት ማድረግ አለብን፣ ማልቀስ አለብን። መከራችን በዛ፣ ስቃያችን በዛ። ስብሰባ አደረግን ተወሰነ። ቅዳሜ ሁሉም ካህናት የዚህ አካባቢ መጥተው ፍታትና ደወልኩ። ማክሰኞና ረቡዕ ለሁሉም ማንም ቀድሞ ለኔ የደወለ የለም፣ ማንም ለሌላ ካህን የደወለ የለም። የዲሽ አካባቢ ካህናት ምስክር ናቸው። ሁሉ ለሁሉም ደወልኩ ለሁሉም ደወርኩና ኑ በአንድ ላይ ንቁ ሲባል፣ ከዛ በኋላ ሌሎች ነገሮች መጥተው ስጠብቅ እነሱን አይ እኛም በዚህ እናደረጋለን፣ እኛም በዚህ እናደረጋለን፣ እናንተም በዛ አድርጎ የሚል መልስ በኋላ መጣ። ስታቱ በየቦታው ተደረገ በየቤተክርስቲያን። እዛም ላይ አንድ ሀሳብ አቀረብኩና አይ ቢያንስ አንድ ላይ የምንቆምበት ይምጣ ቀደም አንድ ሰው ሲገልጽ የነበረው ሚካኤል ቤተክርስቲያንም ሄደን ካህናት ልጅ እነ ሊቀ ሊቃውንት መምህር ወርቅነህን ሌሎች ካህናት ሰብስቤ እዛ ሄደን አንድ ላይ እንቁም ይሄ የኢትዮጵያ ጉዳይ ነው አደለም ክርስቲያኑን እስላሙንም ፕሮቴስታንቱንም ካቶሊኩንም በአገር ጉዳይ አንድ ስለሆንን ይጠቀልለናል ስለዚህ እባካችሁ ብዬ ይሄንን ካህናቱ እንደውም እዛ ወደ ሰላሳ አምስት ካህናት ተሰብስበን በመገናኛ ስብሰባ ስንጠራ በሌላ ቦታ ስብሰባ እየተጠራ ተደረገ። ግን ባጭሩ ምንግሮት ማንም ወረቀትም ጽፎ የጠራኝ የለም፣ ማንም የጋበዘኝ የለም። በእውነቱ ምን አላችሁ ይሳና ብሎ በካህንነቴም መጀመሪያም ቀድሞ በበዛ በብዙ ነገር ስለሚያውቁት ሁል ጊዜ የምቆመው በመቅደሱ ውስጥ በልመና በጸሎት ነው። የፖለቲካ ውጤት አለን። ሰላማዊ ሰልፍ በጣም ይገባል። ልክ ነው። ፖለቲካ ይፈቅዳል። በተለያዩ ቦታዎች ላይ ሰው የሚችለውን አቅም ሁሉ ማድረግ አለበት። ክልክል የለውም። የሃይማኖት ውጤትም ደግሞ አለ። ጾም አለ፣ ጸሎት አለ፣ የሰው ልጅ አለ ማለት ካህናቱ እኮ የግድ እኮ እዛ በተለያየ ነገር ላይ መሆን የለም። እግዚአብሔርን መለመን በምህላ መለመን፣ በጸሎት መለመን እኮ እግዚአብሔር መልስ እንዳለው አውቀን ደግሞ መጽናትም እሱም አንድ ነገር ነው ብዬ አስባለሁ። ስለዚህ ለእኔ ምንም ጥሪ አልደረሰም። በካህናት ስንሰበሰብ ወደ ሀያ ቤተ ክርስቲያን የተሰበሰብ ነው ጌታዬ። እዛ ላይ ለሌሎቹም ያላውቁም መልስ መስጠት ይችላሉ። ጥሪ የደረሳቸው ያሉ አይመስልኝም ጥሪ የደረሳችሁ ያሉ አይመስለኝም እና ጥሪም ተላልፎ የለም። እና ይሄ ግን ከመጀመሪያው ጀምሮ በዚህ መስመር ነው ያደረግነውና ይሄ ነው ነገም የምናደርገው። ምንም የተለየ ነገር የለው። ስለ ምድራዊ መንግስት አይደለም። እግዚአብሔር ቀደም በትምህርቱ እንደሰማነው እግዚአብሔር ነው መልስ ያለው። ምድራዊውን እኮ ማስተካከል የሚችለው እግዚአብሔር ነው። እኛ እኮ ስንስተካከል፣ እግዚአብሔር ሁሉን ነገር ያደርጋል። እኛ ምንድነው አንዱ ከኛ ራሱ የሚገባው ፍቅር፣ መዋደድ፣ መከባበር፣ ሰር፣ ጎሳ፣ ቀበሌ፣ ወገን ሳለል መለወጥ አለበት መቀየር አለበት። አንድ ሆነን እግዚአብሔር ሁሉን የሚያስተካከለው የተጣመመውን ማጣናት ይችላል። የተወናገደውን ቀጥ ማድረግ ይችላል። እንዴ የሚለውንም መንቀል ይችላል እግዚአብሔር እንዲህ ከእግዚአብሔር ስራ አለው። በሱ በእግዚአብሔር ላይ መመርኮዝ ነው እንጂ ዝም ብሎ ተነስቶ ይሄኛው እንዲህ ነው ይሄኛው ነው ብን እንደሱ አይደለም። እና ይሄ የታሰበው መጀመሪያ የታሰበ ነው። ቀድሞ የታሰበ ነው። ከሁሉም ቀድሞ ነው። እና በዚህ መልክ ነው ያለው ጌታዬ። እግዚአብሔር ያክብርልኝ ስለሰሙኝ። ለሌሎችም እንዳሉት ጥሩ መልስ ይሆናቸዋል። እና ይሄ ነው ያለው። እግዚአብሔር በነገው ዕለት ደግሞ ያገናኘን። ምን አለ እዚያም ቢደረግ እዚህም ቢደረግ ደግሞ እግዚአብሔር እያበረታን ይሄድ። ዋናው ነገም እኮ አብረን እንቆማለን እኮ የመጀመሪያ አይደለም ይሄ፣ እንጀምረው እንጂ የመጨረሻ አይደለም። ነገም ብዙ ነገሮች አሉ። ስለዚህ ትልቁ ነገር በአንድነት እየቆምን እየተፋቀንም የምንሄድበትን ነገር ማሰብ ነው የሚበልጠውና በእሱ መንገድ ነው። እግዚአብሔር ስትልኝ ይታይ። ቀጣይ አድማጭ፣ ቀጥሉ። ሰላም እንትን እንዴት ዋላችሁ? አሁን ከዚህ በፊት ለጠየቁት ጥያቄ የቀፊስ ተስፋ የመቆያ ስለተነሳ ነው። አሁን እሳቸው ስለሌሉ እርሶም እርሶም እንደዛ ስላልሆኑ በጣም ይቅርታ እንጠይቃለን። በጣም ይቅርታም የምንጠይቀው ራሳቸው ቢመጡ እናስተናግዳለን። ምንም ሌላ ሰው አጋጣሚ ስለተነሳ ነው እና በጣም ይቅርታ የምንጠይቀውት ለማንኛውም ሰዓታችንም እያለቀ ስላለ ነው። በጠቅላላ ምዕመናን ትልቁ ነገር ፍቅርና ሰላም እግዚአብሔር እንዲሰጠን፣ መለያየትን እንዲያርቅልን ወደ አንድነት የምንመጣበትን ነው። ብዙ ቦታዎች ላይ የሚደረጉት ነገሮች ሁሉ መልስ እንዲመጣላቸው ነው። ትልቁ ነገር እግዚአብሔርን የምንለምነው ያንን ነው። ፍቅር አንድነት ነው። ስለዚህ ይሄንን ለማድረግ ነው። ነገ በኬና ተምፕል ናይን ዚሮ ዚሮ ዋን አርሊንግተን ብሉባርድ ናይን ዚሮ ዚሮ ዋን አርሊንግተን ብሉባርድ ናይን ዚሮ ዚሮ ዋን አርሊንግተን ብሉባርድ በዲሽ አካባቢ ያለ አንዳች ልዩነት የኢትዮጵያ ሲኖዶስ፣ የውጭ ሲኖዶስ፣ ይሄኛው ክርስቲያን፣ ይሄኛው እስላም፣ ይሄኛው ካቶሊክ፣ ይሄኛው ፕሮቴስታንት ሳንል ሁላችንም ተጋብዘናል። በዕለቱን ልቆም ሌሎችም ማድረግ ትችላላችሁ። በትኛውም ቦታ ፍቅርና ሰላም እንደሚያመጡ ነገሮች ሁሉ እንድርሰ እግዚአብሔር በእያንዳንዱ ነገር ላይ ገብቶ የምንሻውን እንዲያደርግልን የምንፈቅደውን እንዲያደርግልን የነዚህ የሰማይታት ደም አንድ አድርጎ ነገም አንድ እርምጃ እንጀምር። ከዜሮ እንነሳ። ይቅር አይልብን። ይሄን መንፈስ ይዘን እንነሳ። ስለዚህ ነገ በሚኖረው በ ፎር ፒ ኤም እስከ ሰቨን ፒ ኤም ድረስ በናይን ዚሮ ዚሮ ዋን ከና ተምፕል ሁላችሁም ተጋብዛችኋል። በየትኛውም ስፍራ ያላችሁ ዝግጅቱ እግዚአብሔር እንደፈቀደ ለዓለም ሁሉ በዩቲዩብ በተለያዩ ነገሮች ላይ ይገለጻል። የምትችሉ ሰዎች ሁሉ ነገ ከ3:30 ፒ ኤም ጀምራችሁ አዳራሹ ትሞላላችሁ። ሰቨን ፒ ኤም ላይ ፎር ፒ ኤም ላይ ጸሎት ይጀምራል። ሰቨን ፒ ኤም ላይ ያልቃል። ሁላችሁም ተጋብዛችኋል። በሰማይታቱ ደም እግዚአብሔር አንድ ያድርገን። ወደሚቀጥለው ፍቅርና ሰላም ይስጠን። እንሆ የሚፈታተን የሰይጣን ኃይልን ያርቅልን። የምንሻትን እንሆ መንፈስ የምንሻትን አገር የምንሻትን ሁሉ በረከት እግዚአብሔር ሰጥቶ በቀደመ ክብራችን ለዘላለም ጠብቆ በዘር በጎሳ በቀበሌ በመንደር በወገን ሳንለያይ በተለያየ የፖለቲካ አስተሳሰብ ሳንለያይ በተለያየ የእምነት አስተሳሰብ ሳንለያይ በአንድ ኢትዮጵያ በሚለው መንፈስ ሁላችንም አንድ ላይ ለመቆም እንድንችል እግዚአብሔር ኃይሉ ይስጠን። እግዚአብሔር ብርታቱ ይስጠን። በዚህ የሰማይታቱ ዘመዶች ይታሰባሉ። በዚህ በሰማይታቱ ደም እንዴት አንድ እንደምንሆን ወደፊት